የላይኛውና ታችኛው ምክር ቤት የሕዝብ እንደራሴዎችን ካነጋገሩ የኦሮሞ ማህበረሰብ አባላት መካከል አንዱ አቶ ጀዋር መሐመድ ናቸው። ከእንደራሴዎቹ ጋር ያደረጓቸው ውይይቶች ውጤታማ እንደነበሩ ይናገራሉ። በግልጽ በይፋ ከተደረገው የመግለጫ መስጠት ጎን ለጎን ደግሞ ከኮንግረስማኖች ጋር፣ ከሴኔተሮች ጋር፣ ከስቴት ዲፓርትመንት ኦፊሻሎች ጋር፣ ከዋይት ሃውስ ኦፊሻሎች ጋር ከዲፓርትመንት ዲፌንስ ከኢንቴሊጀንስ ከተለያዩ ከተውጣጡ ሀይሎች ጋር በተለያየ መልኩ በተያያዘ የተቀናጀ የማነጋገር ፕሮግራም ሰፊ ስራ ተሰርቷል። በጣም የሳካቀን ነበረ። ዛሬ ከኮንግረስ አባላት እና እንዲሁም ደግሞ ከሴኔቱም አባላት መካከል ያገኛቸዋቸው እነማን ናቸው? የተወሰኑ ሰዎችን ማወቅ ይቻላል። ፖርስ ዛ የተገኙ የሚኒሶታ ኮንግረስማኖች ነበሩ። ከዛ ባለፈ ግን ከሰላሳ በላይ ከተውጣጡት የአሜሪካ ስቴቶች የመጡ የኮሚኒቲ ተወካዮች እና አክቲቪስቶች ከየከተሞቻቸው እና ከየክልላቸው የመጡ የኮንግረስ አባላት እንዲሁም የሴኔት አባላትን በየቢሮቸው ከሪፐብሊካንም ከዲሞክራቲክ ሳይድ አናግረዋል። እንደሚታወቀው በሚቀጥለው ወር ለኮንግረስ የሚቀርብ ሪዞሉሽን ወይም ደግሞ ረቂቅ ህግ አለ፣ እንዲሁም ደግሞ ለሴኔት የሚቀርብ አለ። በተደረገው ከፍተኛ ስራ ከሪፐብሊካንም ከዲሞክራትም በኮንግረስ ደረጃም ሆነ በሴናት ደረጃ ኮስፖንሰር ለማድረግ ታዋቂ ሴናተሮች እና ኮንግረስማኖች ፈርመዋል። እንደ ማርኮ ሪቢዮ ያሉ ኮርስ ከሚኒሶታና ከዋሽንግተን ስቴት የመጡ ሴናተሮች እና ኮንግረስማኖች ፈርመዋል። በሚቀጥለው ወር በሁለቱም ፓርቲዎች ሙሉ ድጋፍ ያለው ሪዞሉሽን ለምክር ቤቶቹ ለሁለቱ የላኛውና የታኛው ምክር ቤት ይቀርባል። በሚቀጥለው ወር ይቀርባል ያልክኝ ሪዞሉሽን ምን ምን ነገሮችን ሊያካትት ይችላል? ባለፈው በተሰራ የተቀናጀ ዲፕሎማሲ ስራ በአውሮፓ የአውሮፓ ፓርላማ ባሳለፈው ሪዞሉሽን መሰረት አሁን ደግሞ በአውሮፓ ኮሚሽን ስራ ላይ ለመዋል እየተዘጋጁ ባለበት ሪዞሉሽን መሰረት ለኢትዮጵያ የሚደርሰው እርዳታ ከሰብአዊ መብት አያያዝ ጋር እንዲቀናጅ፣ የሰብአዊ መብት ጥሰት እስካለ ድረስ ያ ድጋፍ እንዳይደረግ የሚል ነው። እዚህ በአሜሪካም እየተሞከረ ያለው አሜሪካ ከፍተኛ ወታደራዊም ሆነ በልማት መልክ የሚሰጥ ድጋፍ ታደርጋለች በተለይ ወታደራዊ እና ሌሎቹ የበጀት መልክ የሚቀርቡት ድጋፎች ከሰብአዊ መብት አያያዝ ጋር ተቆራኝተው እንዲቀርቡ ነው የሚለው ያለው ሪዞሉሽን። እንግዲህ ይሄ ሁለቱ ሪዞሉሽን ያልፋል ብለን እንጠብቃለን። እንዲያልፍ ደግሞ ለተቀ ተፈረ በገለልተኛ ወገን ማጣራት ባይቻልም አንዳንድ የመብት ተሟጋቾች እንደሚሉት በኦሮሚያ ክልል ተከስቶ በነበረው አመፅ ምክንያት ከሁለት መቶ በላይ ሰዎች ሳይገደሉ አልቀረም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለሀገራቸው ፓርላማ አመፁን የወለደው የመልካም ደር እጦት ነው በማለት ለተፈጠረው ጥፋት ይቅርታ መጠየቃቸው ይታወሳል። ከጊዜ ወደ ጊዜም ህዝባዊ አመፁ ጋብ እያለ መንግስት መፍትሄ ናቸው ያላቸውን እርምጃዎች እየወሰደ እንደሆነም እየተነገረ ነው። ታዲያ የኦሮሞ ማህበረሰብ አባላት የሚያደርጉት ይህ እንቅስቃሴ የረገበ የሚመስለውን አመፅ ወዴት አቅጣጫ እንዲወስደው ተፈልጎ ይሆን? ንቅናቄው ወደ መቀዝቀዝ ሄዷል። መንግስት ከወሰደው መጠነ ሰፊ የሆነ እርምጃ የተነሳ የታክቲካል ሬትሪት ከዚህ ያለፈ ግን ይቆማል የሚል አይደለም። ለዶይቸ ቬለ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ።